ወደ አውሮጳ የሚጎርፈው ስደተኛ ቁጥር ካለፉት ጥቂት ወራት ወዲህ እያሻቀበ ነው። ቁጥራቸው እየጨመረ የሄዱትን ስደተኞች የመቀበል አለመቀበሉ ጉዳይ በወቅቱ በአውሮጳውያት ሀገራት ውስጥ አብይ መነጋገሪያ ርዕስ ሆኗል። እንደሚታወቀው በሺዎች የሚቆጠሩ በሰሜን ፈረንሳይ የወደብ ከተማ ካሌ የሰፈሩ ተገን ጠያቂዎች ፈረንሳይን ከብሪታንያ ጋር በሚያገናኘው ዩሮታነል በተባለው የባህር ዋሻ በሚያልፉት ባቡሮች ወይም የጭነት መኪኖች ውስጥ ተሸሽገው ወይም አንድ የሱዳን ስደተኛ በነሐሴ ወር መጀመሪያ ላይ እንዳደረገው በእግሩ ተጉዞ ወደ ብሪታንያ በሕገ ወጥ መንገድ ለመግባት የሚያደርጉት ሙከራ በአካባቢው አሳሳቢ ቀውስ ፈጥሯል። ብሪታንያ ስደተኞቹ ወደ ግዛቷ እንዳይገቡ በፈረንሳይ ላይ ከፍተኛ ግፊት አሳርፋለች። በፈረንሳይና ብሪታንያ ስለሚታየው የስደተኞቹ እንቅስቃሴና በዚሁ አንጻር ምን እየተደረገ ስለመሆኑ ሊነግሩን የፓሪሷ ወኪላችን ሃይማኖት ጥሩነህና የለንደኗ ወኪላችን ሀና ደምሴ አሁን በስልክ መስመር ላይ ይገኛሉ። ወደ ብሪታንያ የመግባት እድላቸውን ለመሞከር በሺዎች የሚቆጠሩ ስደተኞች አሁንም ዩሮ ታነል አካባቢ ሰፍረዋል። ሃይማኖት፣ ስደተኞቹ በምን ሁኔታ ላይ ነው የሚገኙት? አካባቢውን ሄደሽ ስላየሹ ብትነግሪን። መልካም አርያም፣ እንግዲህ ከጥቂት ወራት በፊት በካሌ በሚገኙ የስደተኞች ሁኔታ በስራ ተገኝቼ እንደተመለከትኩት ከሆነ በጣም የሚያሳዝንና በአውሮፓ ውስጥ ሊኖር ይችላል ተብሎ የሚታሰብ አይነት አይደለም። ይዞታቸው ምንም እንኳን ካሌ ትንሽ የምታምር ጥንታዊ የወደብ ከተማ ብትሆንም እንደ ወደብ ከተማነቷ በወቅቱ ምንም ግርግር ባላስተውልባትም ከከተማዋ በስተምስራቅ አቅጣጫ ወጣ ብሎ የሚገኘው ና አብዛኞቹ ስደተኞች ጊዜያዊው የፕላስቲክ ድንኳን መጠለያ ሰርተው የሚኖሩበት ና ጀንግል ብለው የሚጠሩት ስፍራ ይገኛል። እንግዲህ በዚህ ስፍራ እንደ ተመለከትኩት ከሆነ ምንም አይነት የሰው ልጅ መሰረታዊ ፍላጎት የሚባሉ ነገሮች ያልተሟሉበት ከመሆኑም ባሻገር የንጽህና ጉድለት በብዛት የሚታይበት ስፍራ ነው። አብዛኞቹም ስደተኞች በቀን አንዴ ነው ምግብ የሚያገኙት። እንግዲህ ከዛ ውጣ ውረድ ከተሞላበት አስቸጋሪ የስደት ጉዞ በኋላ ወደዚህ የደረሱ ስደተኞች ግን ካለፉባቸው አሰቃቂ ጉዞዎች እና ቦታዎች አንጻር የካሌ ሕይወት ምንም ማለት እንዳልሆነ ነው አጫውተውኝ የነበረው። በወቅቱ እንግዲህ በዚህ ስፍራ አብዛኞቹም የሚገኙት ወንዶች ሲሆኑ ቤቶች እና ህጻናት ግን ልዩ የተዘጋጀላቸው ማረፊያ አለ። ሃይማኖት ሀናን ለማስገባት ብሪታንያ ለእነዚህ ስደተኞች መስህብ የሆነችበት ምክንያት ምንድን ነው? ለምን እዛው ባሉበት ፈረንሳይ ውስጥ ተገና አይጠይቁም? ሀና፣ እንግዲህ ስደተኞቹ በትልቅ ምክንያት የሚያቀርቡት አመሰግናለሁ አርያም። ወደ ለንደን ለመግባት ወይም ወደ ብሪታንያ ለመግባት የሚያቀርቡት ምክንያት የመጀመሪያው ቋንቋው የቀለለ መሆን ሁለተኛው ደግሞ ኑሮ የተመቻቸ መሆኑ እንደ ሶስተኛ የሚቀርበው በህግም ይሁን በህገወጥ መልኩ በቀላሉ ስራ የመገኘት እድል አለው ብለው ስለሚያስቡ ነው ወደ ብሪታንያ መግባት የሚፈልጉት። በአሁኑ ወቅት ደግሞ የብሪታንያ መንግስት እነኚህ ስደተኞች ለህይወታቸው አስጊ ከሆነበት ሀገራቸው ከመጡ ከዛ ስጋት ሊያቀልላቸው ስጋታቸውን ሊያቀልላቸው የሚችል አገር አርፈዋል። አንድም ሁለትም፣ ሶስትም ሀገር አልፈው ነው ፈረንሳይ ድንበር የሚደርሱት። ስለዚህ በእነኛ ሀገራቶች ውስጥ ጥገኝነት ሊጠይቁ ይገባል እንጂ ለህይወታቸው ስጋት ያደረባቸው ሰዎች በሙሉ ወደ ብሪታንያ ለመግባት መሞከር የለባቸውም የሚል ጠንካራ አቋም የያዘው። ስደተኞች ዩሮ ታነልን ለመሻገር የሚያደርጉትን ሙከራ ለማከላከልና ቁጥጥሩን ለማጠናከር ፈረንሳይ እና ብሪታንያ በወቅቱ ምን አይነት እርምጃ እየወሰዱ ነው ሀና? በአሁኑ ወቅት የእንግሊዝ የብሪታንያ መንግስት በፊት ከነበረው በተጨማሪ አስራ ሁለት ሚሊዮን የእንግሊዝ ፓውንድ የሚያወጣ ወጪ መድቦ አጥሩ ተጨማሪ ቁመት እንዲጨመርበት አድርጓል። የመጀመሪያው ሁለተኛው ደግሞ እዛው ባሉበት ካሌ ጉዳያቸው ታይቶ አሳይለም ጥገኝነት የሚጠይቁት ሰዎች ጉዳያቸው እዛው ታይቶ ምላሽ የማያገኙ ከሆነ ከዛው ወደ መጡበት አገር እንዲመለሱ እያደረገ ነው ያለው። ሃይማኖት ከፈረንሳይ በኩል ምን እየተደረገ ነው? እንግዲህ ቀደም ሲል ሀናም እንደገለጸችው በተለይም ከቅርብ ሳምንታት ወዲህ የሁለቱ ሀገራት ባለስልጣናት በባለስልጣን ደረጃ ለንደን ላይም እዚህም ፓሪስ ላይም እንዲሁም ደግሞ ካሌ ላይም ሲመክሩ ቆይተዋል። ባለፈው ሳምንት እንግዲህ በሁለቱ በኩል በሀገር ውስጥ ጉዳይ ሚኒስቴር ደረጃ ስምምነት ላይ ደርሶ እንግዲህ ያው እንደተባለውም በዋነኝነት የዚህ ስምምነት በፈረንሳይም በኩል ትኩረት የተሰጠው እንግሊዝ ከፈረንሳይ ጎን የበለጠ እንድትቆም ነው። ብዙ ጊዜ የእንግሊዝ መንግስት በፋይናንስ በኩል ድጋፍ እንደሚያደርግ ተደጋጋሚ ገልጾ የነበረ ቢሆንም ይሄን ያህል ፈረንሳያን ያስጨነቃትን ያህል የእንግሊዝ መንግስት ትኩረት አላደረገም የሚል ወቀሳ በተደጋጋሚ ከዚህ ከፈረንሳይ መንግስት ይሰማ ነበር። በተለይም ደግሞ ከካሌ ከንቲባ በኩል የሚሰማ ቅሬታ ነበር። ወደ ቡሉ ይዘጋልን እስከ ማለት ድረስ የደረሱበት ሁኔታ ነው የነበረው። ምናልባትም ባለፈው ሳምንት የደረሱበት ስምምነት እንግሊዝም ቆርጣ በገንዘቡም ድጋፍን ለማድረግ እና ከዛም ተጨማሪ ወታደሮችንም እስከ መላቅ ድረስ የተስማማችበት ሁኔታ ነው የሚነገረው። ሆኖም ግን ይሄ ስምምነት አሁንም ችግሩን ይፈታል የሚል አስተያየት በአንዳንድ ወገኖች አልተስተዋለበትም። ምክንያቱም ከዚህ በፊትም ስምምነት ይደረጋል፣ ይነገራል፣ ግን ተግባራዊነቱ ላይ ብዙም እምብዛም ነው የሚሉ አሉ። ከዛም በተጨማሪም ለዚህ ችግር እንደ መፍትሄ የሚሆነው ግንብ መገንባት ወይም ደግሞ ጸጥታ ሰራተኞችን መጨመር ሳይሆን የስደተኞችን የሰብአዊ የደረሰባቸውን ቀውስ ማስተካከል ና ከምንጩ ካልደረቀ በስተቀር አሁንም ይሄ ችግር ይቀጥላል የሚል ፍራቻ ነው በብዙዎቹ ዘንድ ያለው። የሁለቱ ሀገራት መገናኛ ብዙኃንና ሕዝቦች የስደተኞቹ ቁጥር እየተበራከተ ስለሄደበት ሁኔታ ምን እያሉ ነው? አጠር አጠር አድርጋችሁ ብትነግሩኝ ሀና። እሺ እንግዲህ በብሪታንያ ያሉት መገናኛ ብዙኃኖች በየቀኑ በዚህ በካሌ ያለውን ችግር ሳያነሱ የሚያልፉበት አንዳችን መንገድ የለም። በቀን በሳምንት ውስጥ አርባ የሚያህሉ ስደተኞች በፖሊስ ይያዛሉ። እንግዲህ በፈረንሳይና በብሪታንያ መካከል ያለውን ሀገር የሚያገናኘው ድንበር ሰላሳ አራት ኪሎ ሜትር የሚያህል ርቀት ነው። ሃይማኖትም እንዳለችው፣ አንቺም እንደጠቀሽው ስደተኞች በእግራቸውም የመሞከርን ፍላጎት እያሳዩ ነው። እናም ፖሊሶች ሰሞኑን የተነገረው የተጨመረው ፖሊስ እና የተመደበው ገንዘብ በኋላ በቀን ወይም በምሽት ቦርደሩን ሊሻገሩ የሞከሩት ሰዎች አንድ መቶ እና ከዛ አካባቢ ደርሷል። በፊት ከአንድ ሺህ በላይ ነበሩ የሚል መሻሻሉን ሲናገሩ ቆይተዋል። እስቲ ሃይማኖት ባጭሩ ሰዓታችን ስላለቀ ባጭሩ ብትነግሪኝ። እንግዲህ በፈረንሳይ በኩል ያው የካሌ ጉዳይ ምንም አዲስ ጉዳይ አይደለም። ሆኖም ግን በተለይ ሐምሌ ወር እና ነሐሴ ላይ ርዕሰ ጉዳይ ደግሞ ርዕሰ ዜና የነበረው ይኸው የዚህ የካሌ ጉዳይ ነበር። ሆኖም ግን ቅሬታ አለ። ይሄ ቅሬታ ምንድን ነው? አብዛኞቹ የመንግስታቱን ፍላጎት ወይም ደግሞ መንግስታቱ እያደረጉ ያሉትን ጥረት እንጂ ከስደተኞች አንጻር አይደለም የሚዘገቡት፣ እና የስደተኞችን ችግር ያገናዘቡ አይደለም የሚል ቅሬታ የሚሰሙበት ነገር ያለው ሆኖም ግን ፈረንሳውያን ባለው አስተያየት በተለይም እዛው በካል የሚኖሩ ፈረንሳውያን በግላቸው ለስደተኞቹ የተወሰኑ የሰብዓዊ እርዳታዎች እንደሚያደርጉ ነው የሚነገረው። ደግሞ የሚቃወሙም ሰዎች እንዳሉ እንዳለ ሆኖ ማለት ነው። እሺ፣ ሀና ደምሴ፣ ኃይማኖት ጥሩነ ለሰጣችሁኝ ማብራሪያ ከልብ አመሰግናለሁ። ደህና አምሹ። እኔም አመሰግናለሁ። አርያም፣ መልካም ምሸት ሰላም።